ሳይንስና ሕብረተሰብ እዚህ በቅርቡ በቴሌቪዥንና በቪዲዮ ተለቀው ያየናቸው ማስታወቂያዎች በጣም የሚገርሙና የሚደንቁ አፍንም የሚያስከፍቱ አዳዲስ የቴክኒክ ጥበብ ውጤቶችም ናቸው ሲጠሩ ከተፍ ብለው አቤት የሚሉ፣ ሂድ ሲሉት ተነስተው የሚከንፉ እንዲያውም በፈጣን ፍጥነት የመኪናው ባለቤት ተዝናንቶና ቡናውን እየጠጣ ጋዜጣውን ሲያገላብጥ ስልኩን እየደወለም የኢሜል ደብዳቤውን አለሹፌር ሰውየው የተዝናናት ሲጽፍ ይህን ሁሉ የሚያሳዩ ማስታወቂያዎች መኪናው አገርና ድንበር አቆራርጦ ሲከንፍ በቅርቡም ለማየት ችለናል። ይህ ቀን ሩቅ አይደለም ይመጣል፣ ብለውም የሰውን አእምሮ ለመሳብ አብረው ከማስታወቂያቸው ጋር ለቀዋል። ለጉዳዩ ቅርበት ያላቸው ቀደም ሲል በአይቲ ማኔጅመንት አሁን ደግሞ በብዛህ አስተዳደር ማለት በዳይቨርሲቲ ማኔጅመንት በመርሴዲስ ቤንዝ ውስጥ ተቀጥረው የሚሰሩት ዶክተር ጸጋይ ደግነ ይህ ጊዜ ቢያንስ ጥቂት ዓመታትን ሳይጠይቅ አይቀርም የሚለውን አስተያየታቸውን ለጣቢያችን ለዶችቬለ ሰጥተዋል። አብዛኞቹ እንደሚሉን ከሆነ እስከ 2020 ድረስ ባለው በአራት አመታት ውስጥ ተግባራዊ ሊሆን ይችላል ብለው ነው የሚያስቡት። ቢሆንም ግን እንዴት ነው መኪናዎች አዳዲስ ሞዴል የሚያወጡት? አብዛኛው በየሰባት አመቱ ነው። የማምረት አቅማቸው፣ አዳዲስ ፋብሪካዎች የመቅጠም ችሎታቸው፣ ይሄ ሁሉ የሚመዘን ነው። እነዚህ ደግሞ አሁን የተገለጸው ይሄ አውቶኖመስ ድራይቪንግ ከተመለከትን ዋነኛው እንግዲህ የነርቭ ሲስቴሙን የመኪናውን መቀየር ማለት ነው። ለዛ የሚያስፈልጉ ዳሳሽ መሳሪያዎች ሴንሰር ያስፈልጋሉ ማለት ነው። ያንን የሚያመርተው ደግሞ ቦሽ ነው። እና ቦሽ ደግሞ እንግዲህ እንደምናው አሁን ሁላችንም ስማርትፎናችንን ብናየው እዛ ውስጥ የተገጠመው ጥቃቅን መሳሪያዎች ቦሽ ነው የሚሰራው። ቀዳሚ አምራች እሱ ነው። ወደ ሁለት ቢሊዮን የሚቆጠሩ ስማርትፎኖች ውስጥ ያሉትን እና ለመኪናዎች የሚያመርተው እንግዲህ የቦሽ የማምረት አቅም ይህንንም ይወስናል መቼ ሊወጣ እንደሚችል እንግዲህ ከሆነ ደግሞ መኪናን አለመንጃ ፈቃድ አንድ ሰው መኪናውን የሚነዳበት ቀን ይመጣል። በእርጅናም ሳቢያ ማየትና መስማት የማይችሉት አዛውንቶች፣ አይነ ስውሮች ራሳቸውንም ችለው አንድ ቀን እነሱም በመኪናቸው የሚንቀሳቀሱበት ቀን ብቅ ይላል የሚሉ ተመልካቾች ቁጥር እየተበራከተም መጥተዋል። ዶክተር ጸጋዬ ደግነህ ከዚሁ ጋር አያይዘው መምጣት ስላለበት ስለ አዳዲስ ህግና ደንቦችም አብረዋን አንስተዋል። ህግ መውጣት አለበት። አሁን እርስዎ እንደገለጹት ተዝናንቶ መንዳት ሳይሆን መጀመሪያ ደረጃ የታሰበው አደጋ እንዳይደርስ፣ በሰው ህይወት ላይ የሚደርሰውን አደጋ ለመቀነስ ነው። እነዚህ ነገሮች አላማቸው የመጀመሪያው እና ሁለተኛው ነው። እንግዲህ ተዝናንቶ መንዳትን የሚያመጣው እና መኪናዎቹ ራሳቸው መወሰን ይጀምራሉ ማለት ነው። ውሳኔ ሰጪ በሚሆንበት ሰዓት ይሄ እንግዲህ ከሰው ውሳኔ ወደ መኪና ውሳኔ ሲተላለፍ የሞራል የኤቲክስ ጉዳይ ስለሆነ መብት ደንቦች፣ ግዴታዎችን በአዲስ ማውጣት ያስፈልጋል። የመኪና የትራፊክ ህጎችንም በዚሁ መቀየርና አዲስ ማስላት ያስፈልጋል። ይሄ ደግሞ ጊዜ ይፈጃል። እዚህ ጀርመን ውስጥም ብዙ ፖለቲከኞች እየተነጋገሩበት ነው። እስካሁን ድረስ ተሰርተው ገበያ ላይ የወጡ ዘመናዊ መኪናዎች ብዙ ነገሮችን ማድረግ የሚችሉና መሪውን የጨበጠውን አንድ የመኪና ሹፌር አስፈላጊ በሆነ ሰዓት መንገድ እንኳን ቢጠፋው እሱን ፈልገው የሚረዱትም ናቸው። መለስ ብለን ብንመለከት እንግዲህ ብዙ የቴክኖሎጂ መሻሻሎች ታይተዋል። በተለይም ዳሳሽ መሳሪያዎች በጂፒኤስ በመረዳት ከሳተላይት ጋር በመገናኘት ትራፊክ ቦታ እንዳለ የሚገልጹ የምንፈልግበት ቦታ ጠቁሞ ይዘው የሚሄዱ አደጋ ድካም በሚሰማን ሰዓት አይኖቻችንን ሴንዘር በማድረግ አይተው መኪናው መቆም አለበት የሚሉ ወይም የመኪናው ጎማ አየሩ ከቀነሰ መኪናው መሄዱን የሚያቆምበት እንዲህ እንዲህ ነገሮች አሉ። እንደውም አሁን አዲሱ የወጣው መኪናዬን ወርጄ በስማርትፎን በመረዳት መኪናውን ፓርክ ማድረግ፣ ወደ ጋራዥ ማስገባት የሚቻልበት ነው። ግን የቴክኖሎጂ ማዕበል ሲመጣ ሁልጊዜ አዳዲስ ነገሮች እየፈጠሩ ትናንትና ያደረግነውን ዛሬ ከደገምነው እያልተሻሻል እየመጣን እንደሆነ የሚሄድበት ዘመን ስለሆነ በተለይም አደጋዎችን ለመቅረፍ አሁን የጀርመን መንገድ ላይ ከመቶ ሰላሳ በላይ የሚነዳባቸው እስከ ሁለት መቶ የምንነዳባቸው ቦታዎች አሉ። ብዙ መንገዶች፣ አውራ ጎዳናዎች እና ይሄ ደግሞ ብዙ ዓለም ውስጥ በብዛት የለም። ሁለት መቶ ሀያ ሁሉ ይነዳል እና በሰዓት እና እነዚህን አደጋዎችን ለመቀነስ ከሰዎች ሁል ጊዜ ስህተት እናደረጋለን የሚታወቅ ነው። አውቶፓይለት በአውሮፕላንም የተለመደ ነገር ነው እና ሁል ጊዜ የሰውን ህይወት የሰውን ህይወት ለመጠበቅ ከሚደረጉት ነገሮች አንዱ ይሄ ነው። ቀድሞ ገበያውን ለመያዝ በኩባንያዎች መካከል እዚህ በየጊዜው የሚደረገው ፉክክርና ሩጫም የዚህን የቴክኖሎጂ መስክ ያለ ጥርጥር ወደፊት የሚያፋጥነውም ይሆናል። ይህን ከሚሉት መካከል ዶክተር ጸጋይም ይገኙበታል። ያለንበት ጊዜ የቴክኖሎጂ ማዕበል የሚመጣበት ጊዜ ነው። አዳዲስ ነገሮች ነው የሚፈጠሩት እና እንደምናውቀው እንግዲህ እነ ጉግል የመሰሉት በአስራ አምስት አመት ጊዜ ውስጥ ወይም ዩበር ምንም መኪና ሳይኖረው በታክሲ በማከራየት ብቻ እንግዲህ ከመኪና አምራቾች የበለጠ ከፍተኛ ካፒታል እና ኃይል ያላቸው ሆነዋል እና እነዚህ ራሳቸው መጨረሻ ላይ እየፈጠሩ እኛም ራሳችን መኪና መስራት እንፈልጋለን የሚሉበት ጊዜ ዲጂታል የሆነ መኪና እንሰራለን። ችሎታ ያለው የሚሉበት ስለሆነ ከነዚህ ጋርም ተፎካክሮ ለመገኘት የሚደረገው ትንቅንቅም ነው ሌላኛው። እነዚህ እነዚህ ሁሉ እንግዲህ አጣምረን አይተን ነው ምናልባት እንግዲህ በዚህ ጊዜ በዚህ አመታት ጊዜ ውስጥ እንደሚባለው ሊሆን ይችላል ብለን መገመት የምንችለው አንዳንዶቹ በምርምርና በጥናት ላይ ያሉ መኪናዎች ሙከራቸውን በደህና ሁኔታ ሲያጠናቅቁ ሌሎቹ መለየት አቅቷቸው መስመራቸውን ስተው ተጋጭተው የተለያዩ የዜና ወኪሎች እዚህ እንደዘገቡት የሰው ነፍስም አብረው ይዘው ሄደዋል። ይህም አሳሳቢ ሁኔታ ተወዲሁ ህብረተሰቡን ከሞላ ጎደል እዚህ ለሁለት ከፍሎታል። ወጣቱ ትውልድ መጪውን ቴክኒክ ያደንቃል፣ ዕድሜያቸውን የገፉት አዛውንቶች ደግሞ መቆጠቡን እዚህ እነሱ የሚመርጡም ይመስላል። ኮምፒውተሩን አምኖ መኪና ውስጥ ተቀምጦ አውራ ጎዳና ገብቶ የሚከንፉ ይቻላል ወይ ለሚለው ጥያቄም በመጀመሪያ ደረጃ እንግዲህ ቴስቶች ይደረጋሉ እና እነዚህ ቴስቶች ብዙ ይሳካሉ። ያልተወሰነው ደግሞ የማይሳካ አለ። ባለፈውም ጊዜም እንደዚሁ ትልቅ ችግር የተፈጠረ ነበር። ቢሆንም ግን እንዴት ነው አሁን እነዚህ የዋይ ጀኔሬሽን የዜድ ጀኔሬሽን የምንላቸው ከሰማንያዎቹ፣ ከዘጠናዎቹ የተወለዱት እነሱ በቴክኖሎጂ ውስጥ ያደጉ ናቸው እና በአይቲ ቴክኖሎጂ ዘመን ያለ ሰው የማመን ችሎታው ከፍተኛ ነው። ምክንያቱም ብዙ ህይወቱ ከመረጃ ግንኙነትና ከአይቲ ቴክኖሎጂ ጋር ተጣምሮ የሚያድግ ስለሆነ፣ ለምሳሌ ፋርማሲ እንኳን ሄደን መድኃኒት ወርደን በምናደርግበት ሰዓት ሮቦት ነው ከጀርባ ያለው ከመጋዘን አውጥቶ ያንን መድኃኒት የሚሰጠው ሰውየው ያንን ብቻ ማስተላለፍ ነውና፣ ምናልባት የተሳሳት መድኃኒትም ሊሆን ይችላል። እና ህይወታችን በዛ ሮቦት ውሳኔ ስን ነው የሚሆነው። በእርግጥ መጨረሻ ላይ ፋርማሲ ሻጩ ያንን ያቃል። ይሄም ህይወታችንን በዛ እጅ እንሰጣለን ማለት ሳይሆን፣ ህጎች አሉ የሚወጡ አሁን የጀርመን የትራንስፖርት ሚኒስትር እያቀረበ ያለው ለምሳሌ ያህል እንደሚባለው ሰው እንቅልፉን እየለሸለሸ ወይም ሌላ ነገር እያደረገ ይሄዳል ማለት ብቻ ሳይሆን የሚቀመጥበት ቦታ ኋላ ወይም ከጎን ሳይሆን መሪው ያለበት ቦታ ነው የሚቀመጠው። በመጀመሪያ ደረጃ ችግር ከመጣ ወዲያውኑ መሪውን ተቀብሎ መንዳት እንዲችል ለሚደርሰው አደጋ ማን ነው ተጠያቂው የሚልም አለ። አደጋ የሚደርስ ከሆነ ግን ቅድም እንዳልኩ መኪናው ላይ የሚገጠሙ ካሜራዎች፣ ሌዘር ጨረሮች፣ ራዳሮች እና እነዚህን ደግሞ ውስጥ የተገጠሙ ዳሳሽ መሳሪያዎች በከፍተኛ የቴክኖሎጂ እድገት ላይ የሚገኝ ነው። እና ዛሬ እኮ እንዴት ነው ብዙ ሳተላይቶችን ወደ ላይ በማምጠቅ እስከ ማርስ ድረስ ሰው የደረሰበት ነው። እና ሚሊሜትር በትክክል አስቦ ታስቦ የሚደርሱ ሴንዘሮችን ያሉበት ስለሆነ እኔ በበኩሌ በዚህ ደረጃ ምንም ሀሳብ አይገባኝም። የመኪና አምራች ካምፓኒዎችን ካዩ ለምሳሌ ያህል አንድ ካምፓኒ እስከ ሁለት ሚሊየን መኪናዎች በአመት የማምረት አቅም አለው። አንድ ነጥብ ሰባት አንድ ነጥብ ስምንት ሚሊየን ነው። ለምሳሌ ባለፉት እነዚህ ትልልቆች እንደ ቢኤምደብሊዩ፣ አውዲ፣ መርሴዲስ መኪናዎች ይሸጡት እና እነዚህ ላይ የሚገጠሙት ሴንዘሮች የሚሰሩት አዳዲስ የቴክኖሎጂ ለውጦች በምናይበት ሰዓት ምን ያህል እነዚህ መኪናዎች በጥንቃቄ ታስበው እንደተሰሩ ና የሚደርሰውን አደጋ ከዛ አኳያ ስናይ ደግሞ ምን አደጋዎች እንደየ የቀነሱ እንደመጡ ና በመኪናዎች ምን ያህል እንደምንተማመን ነው የሚያሳየንን። ስለዚህ ይሄ አዲሱ የነርቭ ሲስቴም ብዬን የምገምተው ነገር እኔ ተስፋ የሚሰጥና ምንም ችግር የሚፈጥር ይሆናል ብያ ላስብ ዋናው መኪናዎች እርስ በርስ መነጋገር መቻል አለባቸው ይመስሎታል እርስዎ ራስዎ መኪናውን አምነው መሪውን ለኮምፒውተር ሰጥተው አገር አቆራርጠው ያውም ደግሞ ሁለት መቶ ሁለት መቶ ሀምሳ ምናልባት እስከ ሶስት መቶ ኪሎ ሜትር በሰአት እየከነፉ እንደው ለረፍት ከቤተሰቦ ጋር ወደፊት የሚወጡ ይመስሎታል እንግዲህ ምንድን ነው ሁልጊዜ አዲስ ነገር በሚመጣበት ሰአት ሰው ይፈራል ይሄ የምናውቀው ነው እና ብዙ ብዙ ችግሮች ይኖራሉ። ምንድን ነው አዲስ የተወለደ ልጅ በሽታ የሚባል አባባል አለ እና በእርግጥ እኔ ብቻዬን ምንም ችግር የሚኖር አይመስልኝም፣ ግን በእርግጥ ልጆቼን ይዤ የሚሄድ ከሆነ ትንሽ ልቤ ፈራ ሊል ይችላል። ግን እኔ ብቻ ሳሉን ሌሎቹም የሚያደርጉት ከሆነ እኔ ብቻ ሳሎን በሌሎችም ላይ ውጤታማ ሆኖ የማያው ከሆነ እኔ ምንም ችግር የሚኖር አይመስለኝም። ምክንያቱም ከዚህም እኮ አልፎ በአውሮፕላን ስንሄድ ሕይወታችንን ፓይለቱ እጅ ሰተን ነው የምንሄደው እና ከአውሮፕላን ስንወርድ ነው እንግዲህ ሕይወታችን በራሳችን እጅ የምናደርገውና ከዛ የተለየ ይሆናል ብዬ አልገምትም። ብዙ አዳዲስ የቴክኒክ ውጤቶችን ለማየት ሆነ አስገራሚና አስደናቂ ስራዎችን ለመዳሰስ ወይም ደግሞ አስደንጋጭ ዜናዎችን ለመስማት ወደፊት በቂ ጊዜ ይኖረናል። ይልማይል ሚካኤል ዶቸቨለ ራዲዮ ጣቢያ ከበርሊን ከተማ